terpanang Jerman አምስት ሚሊዮን የሚጠጋ ሕዝብ እንዳላት የሚነገርላት ኤርትራ ብዙ ሕዝብ ከሚሰደድባቸው የአፍሪካ ሀገራት አንዷ ናት። በሀገራቸው የወደፊት እጣ ተስፋ የቆረጡ አምባገነን አገዛዝን፣ ብሔራዊ ውትድርናንና ድህነትን በመሸሽ በርካታ ወጣት ኤርትራውያን ህይወታቸውን ለአደጋ አጋልጠው ይሰደዳሉ። በሺዎች የሚቆጠር ዩሮና ዶላር ለደላሎች ከፍለው የሱዳንና የሊቢያን በረሃ አቋርጠው በሜዲትራኒያን ባህር በኩል አውሮጳ ከሚገቡት የአፍሪቃ ስደተኞች የኤርትራውያን ቁጥር ያመዝናል። ከመካከላቸው በጉዞ ላይ ለተለያዩ አደጋዎች የሚጋለጡ ያሰቡበት ሳይደርሱ የበረሃና የውሃ ሲሳይ ሆነው የሚቀሩም ጥቂት የሚባሉ አይደሉም። እድል ቀንቷቸው የተለያዩ የአውሮጳ ሀገራትን ተሻግረው ጀርመን መግባት ከቻሉት ኤርትራውያን ስደተኞች አብዛኛዎቹ ተገን የማግኘት እድላቸው ከፍተኛ እንደሆነ ነው የሚነገረው። ከጎርጎሮሳዊ 2015 እስከ ጎርጎሮሳዊ 2017 ዓመተ ምሕረት ጀርመን ከ35 ሺ በላይ ለሚሆኑ ኤርትራውያን ስደተኞች የመኖሪያ ፈቃድ ሰጥታለች። በአንዳንድ የጀርመን ከተሞችም ኤርትራውያን ስደተኞችና ተገን ጠያቂዎች ከስራ ፈላጊዎች ውስጥ አመዛኙን ቁጥር ይይዛሉ። እነዚህ ስደተኞች ቤተሰቦቻቸውን ወደ ጀርመን የማምጣት መብት ቢኖራቸውም ሂደቱ ግን ቀላል እንዳይደለ ይናገራሉ። ከምክንያቶቹ ውስጥ አንዱና ዋነኛው ኤርትራ የሚገኘው የጀርመን ኤምባሲ የቪዛ ክፍል አለመኖሩ ነው። ከዚህ በተጨማሪም በጎረቤት ሀገራት የጀርመን ኤምባሲዎች ያለው ቢሮክራሲም የስደተኞች ቤተሰቦች ወደ ጀርመን የሚመጡበትን ሂደት በእጅጉ በማጓተት ይተቻል። ስለ ሂደቱ ጀርመን ለሚገኙ ኤርትራውያን ስደተኞች መጠየቅ ያደረገው የጀርመኑ የግራዎቹ ፓርቲ አሉ የተባሉትን ችግሮች ጠቅሶ ከሁለት ወር በፊት መልስ እንዲሰጥበት ጥያቄዎቹን ለጀርመን የሕዝብ እንደራሴዎች ምክር ቤት አቅርቧል። ኡላ የልፕከ የግራዎቹ ፓርቲ የምክር ቤት አባል ናቸው። እሳቸው እንዳሉት የኤርትራውያን ስደተኞች ቤተሰቦችን ወደ ጀርመን የሚመጡበትን ሂደት ከሚያጓትቱት አሰራሮች ውስጥ በኤምባሲዎች ያለው ቢሮክራሲ አንዱ ነው። ከነዚህ ውስጥም የተራዘመ ቀጠሮ መስጠት ይገኝበታል። ከኤርትራ የሚመጡና በጄኔቫው ስምምነት መሰረት እውቅና የተሰጣቸው ስደተኞች ቤተሰቦቻቸውን የማምጣት መብት አላቸው። ሆኖም በኤምባሲዎች ቀጠሮ ለማግኘት ረጅም ጊዜ መውሰዱና ከቤተሰቦቻቸው ጋር እንዳይቀላቀሉ ማድረጉ በጣም አናዶኛል። ወደ አሳዛኝ ሁኔታም እያመራ ነው። ይህ ቪዛ ጠያቂዎች በጎረቤት ሀገራት የጀርመን ኤምባሲዎች ይገጥማቸዋል የተባለ አንዱ ችግር ነው። ከዚያ በፊት ግን ጀርመን የመኖሪያ ፈቃድ ያገኙ ኤርትራውያን ስደተኞች ቤተሰቦች ኤርትራ ውስጥ የቪዛ አገልግሎት ስለማይሰጥ ጀርመን መምጣት የሚያስችላቸው ቪዛ ለማግኘት ወደ ጎረቤት ሀገራት መሄድ ይኖርባቸዋል የጀርመን ኤምባሲዎች የቪዛ አገልግሎት ወደሚሰጡባቸው ወደ ኢትዮጵያ፣ ሱዳን አሊያም ኬንያ። ወደ እነዚህ ሀገራት መጓዙ ደግሞ ኤርትራውያን ስደተኞች እንደሚሉት ቤተሰቦችን ለተለያዩ አደጋዎች የሚያጋልጥ ከመሆኑም በላይ በህይወት መድረስ መቻላቸውንም እርግጠኛ መሆን አይቻልም። በዚህ የተነሳም አንዳንድ ኤርትራውያን ስደተኞች ተስፋ በመቁረጥ ቤተሰቦቻቸውን የማምጣት እቅዳቸውን እስከ መሰረዝ ደርሰዋል። ይህን ከሚሉት አንዱ ዶቼ ቬለ ያነጋገረው ጀርመን የተቀበለችውና ለቤተሰቡ ደህንነት ሲል ማንነቱ እንዲገለጽም ሆነ የሚናገረው እንዲቀረጽ ያልፈቀደ ተሞክሮውን ግን ያጋራን ስደተኛ ነው። ይኸው ስደተኛ እንደሚለው ጀርመን መግባት የሚያስችላቸው ቪዛ ለማግኘት ከኤርትራ ወደ ኢትዮጵያ ለመሄድ የሚነሱ ጀርመን ተገን የሰጠቻቸው ኤርትራውያን ስደተኞች ቤተሰቦች ሕይወታቸውን ለአደጋ አጋልጠው ነው ጉዞ የሚጀምሩት። በዚህ ጉዞም ለሰው አሻጋሪ ደላሎች ጠቀም ያለ ገንዘብ መክፈል አለባቸው። ሶስት ሺህ ዩሮና ከዚያም በላይ የቤተሰብ አባላቱ ቁጥር ከፍተኛ ከሆነ ደግሞ እስከ አምስት ሺህ ዶላር ሊጠየቁም ይችላሉ። በዚህ ጉዞ ኤርትራውያኑ ሁለት ድንበሮችን መሻገር ይኖርባቸዋል። የኤርትራን፣ ከዚያም የኢትዮጵያን ድንበር መረብ ወንዝን መሻገር የሚያስፈልገው ይህን መሰሉ ጉዞ ህይወት ሊያሳጣ የሚችል እጅግ አደገኛ አማራጭ ነው። እንደ ኤርትራዊው ስደተኛ ህጻናት ልጆችን ጭምር ይዘው የሚጓዙ ሰዎች በኤርትራ ድንበር ጠባቂዎች ከተያዙ መጨረሻቸው እስር ቤት መወርወር ነው የሚሆነው። በወታደሮች ተተኩሶባቸው ሊገደሉም ይችላሉ። ከዚህ አምልጠው ኢትዮጵያ መግባት የቻሉት ኤርትራውያን በስደተኝነት ተመዝግበው ከሶስት ወር በኋላ እንደ ልብ መንቀሳቀስ የሚያስችላቸው መታወቂያ እንደሚሰጣቸው ስደተኛው ከራሱ ተሞክሮ በመነሳት ተናግሯል። የስደተኞቹ ቤተሰቦች ውጣውረድ በዚህ ብቻ አያበቃም። በጎረቤት ሀገራት ኤምባሲዎችም መጉላላት ይደርስባቸዋል። የቀጠሮ መራዘም፣ ሰነዶች አልተሟሉም መባል እና ሌሎችም ችግሮች ሊገጥሟቸው ይችላሉ። ቤተሰቦቻቸውን የማምጣት ጥያቄያቸው መልስ ሳይሰጠው የሚዘገይባቸው አጋጣሚዎችም አሉ። እንኳን ጀርመን ከጎርጎሮሳዊ 2015 እስከ ህዳር 2017 ዓ ም ድረስ 35535 ኤርትራውያን ስደተኞችን ብትቀበልም ቤተሰቦቻቸውን ወደ ጀርመን የማምጣት ጥያቄያቸው ተቀባይነት ያገኘው ጥቂት ናቸው። ስደተኞች ቤተሰቦቻቸው ጀርመን እንዲመጡላቸው ባለፈው ዓመት ካስገቧቸው ማመልከቻዎች ውስጥ 808ቱ ታይተዋል። ሆኖም ከመካከላቸው ይሁንታ ያገኙት 394ቱ ወይንም ደግሞ 48.8 በመቶ ብቻ መሆናቸውን የጀርመን ምክር ቤት ከግራዎቹ ፓርቲ ለቀረበለት ጥያቄ በሰጠውና ገና በይፋ ባለወጣው መልስ አስታውቋል። ወደ ጀርመን ለመምጣት በጎረቤት ሀገራት ቪዛ የሚጠይቁ የኤርትራውያን ስደተኞች ቤተሰቦች በሕጉ መሰረት ፓስፖርት ሊኖራቸው ይገባል። የትዳር አጋሮች ደግሞ የጋብቻቸውን ሕጋዊነት የሚያረጋግጥ ማስረጃም ይጠየቃሉ ጋብቻው በኤርትራ በይፋ መመዝገቡን ማረጋገጥ መቻል አለባቸው። የግራዎቹ ፓርቲ አባል ወይዘሮ ኡላ የልፕከ እነዚህ ቅድመ ሁኔታዎች ምክንያታዊ አይደሉም ሲሉ ይከራከራሉ። የፌዴራል ጀርመን መንግስት ሰው እነዚህን ሰነዶች ከወታደራዊ አምባገነን ወይም ከአምባገነኖቹ ባለስልጣናት ያገኛሉ ብሎ ይጠብቃል። ይህ ግን የሚቻል አይደለም። በመሰረቱ ሰው ወደዚያ ለመሄድም ሆነ ዘመዶቹን እነርሱ ጋር ለመላክ ከፍተኛ ፍርሃት አለበት። ከሄዱም የሚሄደውን ሰው ተጠያቂ የሚያደርግ ወንጀል ፈጽም ያለው የሚል እና ወደ ሀገራቸው በተመለሱ ጊዜ ሊያስጠይቃቸው የሚችል ሰነድ እንዲፈርሙ ይገደዳሉ። የጀርመን መንግስት በእንዲህ አይነቱ አጠያያቂ ነገር ውስጥ ራሱን ማስገባቱ አሳፋሪ ነው። የጀርመን የውጭ ጉዳይ ሚኒስቴር በዚህ ጉዳይ ላይ ከግራዎቹ ፓርቲ በኩል ለቀረበለት ጥያቄ በሰጠው መልስ በአዲስ አበባው የጀርመን ኤምባሲ ፓስፖርት ይዞ መቅረብ ግዴታ አይደለም። የጋብቻ ማስረጃ ግን በቀላሉ ማግኘት እንደሚቻል አስታውቋል። ይሁንና የጀርመን ፌዴራል መንግስት ቪዛ ማግኘት ምን ያህል ጊዜ እንደሚወስድ በትክክል ከመግለጽ ተቆጥቧል። ለዚህ የሰጠው መልስ ቪዛ እስከሚሰጥ የሚወስደውን ጊዜ ለማወቅ አይቻልም የሚል ነው። የልፕከ ይህንንም ተችተዋል። የፌዴራል ጀርመን መንግስት የፖሊሲ አፈጻጸምን በተለይም ቢሮክራሲያዊ አሰራርን የሚመለከቱ መመሪያዎችን ያወጣል። ሆኖም ስለ እነዚህ ጉዳዮች ምንም አይነት መረጃ አይሰጥም። የሚይዙት መረጃ ከስድስት ወር በኋላ ይሰረዛል፣ ግን ምንም የሚቀይረው ነገር የለም። ሰዎቹ ምን ያህል ጊዜ እንደጠበቁ ግን መረጃ መያዝ አለባቸው። የሚገርመኝ ነገር ሶስት ከተሞች ውስጥ ይህንን ስራ ሊሰሩ የሚችሉ እፍኝ እንኳን የማይሞሉ ሰዎች አለመኖራቸው ነው። መንግስት የግራዎቹ ፓርቲ ላቀረባቸው ጥያቄዎች በሰጠው መልስ ቤተሰቦችን ወደ ጀርመን ለማምጣት ብዙ ማመልከቻዎች በቀረቡበት ባለፈው ዓመት አዲስ አበባ በሚገኘው የጀርመን ኤምባሲ በኩል ቀጠሮ የመስጠት ችግር ነበረ ሲል ገልጿል። ከሃያ ብዙም የማይበልጡ ሰራተኞች ብቻ የቪዛ ጉዳይ እንደሚከታተሉና እነርሱም የኤርትራውያን ስደተኞች ቤተሰቦችን ጉዳይ ብቻ ሳይሆን ሁሉንም ማመልከቻዎች የሚያዩ መሆናቸውን አስታውቋል። ያም ሆነ ይህ ዶቼቨላ ያነጋገረው ጀርመን የሚገኝ ኤርትራዊ ስደተኛ ግን ቤተሰቦቹን የማምጣት መብት ቢኖረውም ቤተሰቡ እነዚህን በመሳሰሉ ውስብስብ ውጣውረዶች ውስጥ እንዳይወድቅና ህይወታቸውንም ላደጋ ላለማጋለጥ ሲል ባሉበት መቆየታቸውን መርጫ አለሁ ብለዋል። እዚህ ውሳኔ ላይ የደረሰውም ከአንድ ዓመት በፊት የወንድሙ ሚስት ሁለት ልጆቿን ይዛ የሱዳንን ድንበር ለመሻገር ስትሞክር ሕይወቷ በማለፉ ነው። ሆኖም እርሱ እንደሚለው ኤርትራ ያሉ የስደተኞች ቤተሰቦች ግን ይህን መሰሉን ስጋት መስማት አይፈልጉም። እርሱ ግን ሕይወት ከሚጠፋ በስጋ ተለያይቶ በመንፈስ አንድ ሆኖ መኖር፣ ባጭሩ ከመሞት መሰንበት ይሻላል በሚለው አቋሙ ጸንቷል። የኤርትራውያን ስደተኞች ቤተሰቦቻቸውን ወደ ጀርመን የማምጣት ፈተና ላይ ያተኮረው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንጠብቃችኋለን። እስከዚያው ደህና ቆዩን።